በአማራ ክልል ከቤት ውጪ የአፍና የአፍንጫ መሸፈኛ ጭንብል አድርጎ መንቀሳቀስ ግዴታ ሆነ። የክልሉ የኮሮና ቫይረስ መከላከልና መቆጣጠር ግብረ ኃይል ሰብሳቢ ዶክተር ሙሉነሽ አበበ የቫይረሱ ስርጭት አሳሳቢ እየሆነ በመምጣቱ አስገዳጅ ውሳኔ መወሰኑን ተናግረዋል። የክልሉ ርዕሰ መዲና በሆነችው ባህር ዳር አስገዳጅ ውሳኔ ከተወሰነ በኋላ የከተማዋ ነዋሪዎች ከቀደመው በተሻለ ሁኔታ የአፍና የአፍንጫ መሸፈኛ ጭንብል አድርገው ቢታዩም ብዙ የግዴታ ድንጋጌ የሚያስፈልጋቸው ተግባራት እንዳሉ ያነጋገር ናቸው ነዋሪዎች ገልጸዋል። አስቴር ምስጋናው ዝርዝሩን ይዛለች። ኮሮና ቫይረስ በኢትዮጵያ ከተከሰተ ከስድስት ወራት በላይ አስቆጥሯል። የቫይረሱ መከሰት ተከትሎ በአማራ ክልል የኮሮና ቫይረስ መከላከያ መከላከልና መቆጣጠር ግብረ ኃይል እና ኮማንድ ፖስት ተቋቁሞ በተለያዩ ጊዜያት አስቸኳይ ጊዜያዎች ሲያወጣ መቆየቱ ይታወሳል። ግብረ ኃይሉ ባለፉት ስድስት ወራት ውስጥ ለሁለተኛ ጊዜ የፊት ጭንብል መጠቀም ግዴታ እንደሆነ ወስኗል። የአማራ ክልል የኮሮና ቫይረስ መቆጣጠርና መከላከል ግብረ ኃይል ሰብሳቢ ዶክተር ሙሉንሻ አበበ ኮሮና ቫይረስ በመስፋፋቱ የፊት ጭንብል መልበስ ግዴታ መሆኑን ከሰሞኑ ተናግረዋል። በሽታው ወደ እኛ እየቀረበ እኛም ወደ በሽታው እየቀረብን ያለው በሽታው እየቀረበ ሲመጣ እኛ ራሳችንን መጠበቅ ከበሽታው መሸሽ ሲገባን ያለን አጠቃላይ እንቅስቃሴ ያለው ማህበራዊ እንቅስቃሴ ወደ በሽታው የበለጠ እየተጠጋን እየቀረብን ነው። እንደሚታወቀው ሚያዝያ አስራ ሁለት የወጣ አስቸኳይ ጊዜ አዋጅ አለ። እዛ ላይ ብዙ ነገሮች ተደንግገዋል። ነገር ግን የአዋጁን ፋይዳ ማህበረሰቡ የተረዳው አይመስልም። በጣም መዘናጋት አለ። አስቸኳይ ጊዜ አዋጁ አጠቃላይ በአገሪቱ ኢኮኖሚያዊ እንቅስቃሴ ላይ አሉታዊ ተጽዕኖ እንደሚኖረው ይታወቃል። ነገር ግን ከምንም በላይ ህይወት ስለሚበልጥ ነው መንግስት አስቸኳይ ጊዜ አዋጁን ያወጀው። ነገር ግን የአስቸኳይ ጊዜ አዋጁን ፋይዳና ጠቀሜታ ለህዝቡ ህይወት ለህዝቡ ጤና ያለውን ፋይዳ የተረዳው እስከማይመስል ድረስ በጣም መዘናጋት በጣም መፋዘዝ አለ። ይህ ደግሞ በማህበረሰቡ ዘንድ ብቻም ሳይሆን በእኛም በኩል መዘናጋቶች አሉ። የጸጥታ አካላትም ህግ እንዲያስከብሩ አስቸኳይ ጊዜ አዋጁ ላይ የተደነገጉት በሙሉ እንደገና ተጠናክረው መከበር እንዲጀምሩ ማንኛውም መንግስትም መንግስታዊ ያልሆነ ተቋማትም አንደኛ የራሳቸውን ሰራተኞች በአስቸኳይ ጊዜ አዋጁ መሰረት ርቀታቸው እንዲጠብቁ የንጽህና መስጫ ቁሳቁሶችን የአፍና አፍንጫ መሸፈኛ ጭንብሎችን እንዲያቀርቡ፣ ማንኛውም ተቋም የመንግስትም ይሁን መንግስታዊ ያልሆነ ተቋም መዘናጋቱ ቀርቶ በተለይ የአፍና አፍንጫ መሸፈኛ ጭንብል ሳያረግ የመጣ ማንኛውንም አገልግሎትም እንዳይሰጡ፣ የግብረ ኃይሉን ውሳኔ ተከትሎ የባህር ዳር ከተማ ነዋሪዎች ተግባራዊ እያደረጉት መሆኑን ተዘዋውረን ቃኝተናል። ከበፊቱ መሻሻል እንዳለም ሲሆንም ተመልክተናል። አቶ ተመስገን አብርሃም የባህር ዳር ከተማ ነዋሪ ሲሆኑ የእኛን ምልከታ ይጋሩታል። ከሶስት ከአራት ቀን ጀምሮ ሰው ማስክ የማድረግ ባህሉ እዚህ በባህር ዳር ከተማ ላይ የተሻሻለ ነገር አለው፣ ለውጥ አለው። የጸጥታ ኃይሉም በመግቢያና በመውጫዎች አንዳንድ ቦታዎች ላይ ሰው ማስክ እንዲያደርግ ግፊት እያደረገ ጫና እያደረገ እናያለን። ያም ሆኖ አሁንም ለዚህ ህግ ተገዥ ያልሆኑ አንዳንድ ሰዎችን እናያለን። ባዶ ፌስ ማስክ ያላደረጉ እንዲሁ ዝም ብለው የሚንቀሳቀሱ ጎን ተብሎ የሚሄዱ ሰዎችን እንመለከታለን። ወይዘሮ ገበያነሽ አለምም አስገዳጅ ውሳኔው የህዝብን መዘናጋት ቀይሮታል ይላሉ። መንገድ ላይ ዋና ዋና መንገድና በእግረኛ መንገድ ላይ ፌዴራሎች ቆሞ ያስለብሳሉ። አንዳንዶች ከኪሳቸው ያወጣሉ፣ አንዳንዶች ደግሞ ይገዛሉ። ያለበሶችን ሲጠይቋቸው ሲያስቆማቸው፣ ወደሁን በኪሳቸው ያወጡ ይለብሳሉ፣ ወይም ደግሞ ይገዛሉ። ሁለቱ አስተያየት ሰጪዎቹ ክልከላዎቹ ውስን መሆን የለባቸውም ባይ ናቸው። አስቸኳይ ጊዜ አዋጁ ተግባራዊ የሆነ የምንመለከተው ትራንስፖርት ላይ ነው፣ በባጃጆች ላይ ታክሲዎች ላይ፣ የህዝብ መመላለሻ ትራንስፖርቶች ላይ ነው እንጂ ተግባራዊ እየሆነ የምናየው ከዚህ በተቃራኒ ደግሞ ሌሎች ቦታዎች ላይ ጃምቦ ቤቶች ላይ፣ ካፌዎች ላይ፣ የተለያዩ መጠጦት ቤቶች ላይ ግን ህጉ ተግባራዊ እየሆነ አይደለም። እንዲሁም ሰውን እያዘናጋው የሚመስለው ይሄ ጉዳይ ነው የሚመስለው። መጠጥ ቤቶች ላይ ሰው በርከት ብሎ በጋራ በአንድ ጠረጴዛ ላይ ሶስት አራት አምስት ሰው ሆኖ ሲጠጣ ነው የሚመለከት። ካፌዎች ላይ በአንድ ጠረጴዛ ላይ አራት አምስት ስድስት ሰው ሆኖ ከቦ ሲጠጣ ነው የምንመለከተው እና እዚህ ላይም መንግስት እና ህብረተሰቡ ህግን ከማስከበር አንጻር ጠንከር ብለው ቢሰሩበት በተለይ ደግሞ አሁን በሀገራችን ላይ የኮሮና ቫይረስ ቁጥሩም እየጨመረ የሞቱም ቁጥር እየጨመረ ስለሆነ የበለጠ ጥፋት በሀገራችን ላይ እንዳይመ ሲያመጣ መንግስትም ህዝብም የጸጥታ ኃይሉም በጋራ በመቀናጀት ህዝብን ከዚህ ወረርሽኝ ለመታደግ አብረው ቢሰሩ ጥሩ ነው ብዬ አስባለሁ። አሁን እንደዚህ መንገድ ላይ ቁመው እንዳስለበሱ እንደተቆጣጠሩ፣ ወይ መጠጥ ቤት ወይ ምግብ ቤት ወይ ካፌ ወይም ኬክ ቤት አካባቢ እንደዚህ ክትትል ቢደረግ በጣም ጥሩ ነው ብዬ አምናለሁ። ምክንያቱም አሁን እዛ ላይ እንደዚህ ብሎ መንገድ ላይ ለብሶ ለብሶ ኬክ ቤት ሲገቡ ወይም መዝናኛ ቦታ ሲገቡ አውልቀው አፍላት ነው የሚያወሩ። ተቀራርበው ርቀት ነው የጠበቀ አደለም ወራቸው እና ይህንን ደግሞ ልክ ሰላም ዛሬ እንዳየወት መንገድ ላይ እነዚ አሁን እነዚህ ህግ አስከባሪ የሚባል አካላቶች በዛ ገብቶ ደግሞ እንደዚህ ቢያደርጉ ጥሩ ውጤት ይመጣል ብዬ አስባለሁ። የግብረ ኃይሉ ሰብሳቢ ዶክተር ሙሉነሽ አበበ ለዚህ አስተያየት የሰጡት ምላሽ የሚከተለው ነው። እንግዲህ የመዝናኛ ቦታዎች በአስቸኳይ ጊዜ አዋጁ ላይ በተመለከተው መሰረት እሱ ማስተግበር ነው። እየታየ መሻሻል ነገር ካለ እና በአገር አቀፍ ደረጃ የሚሰጥ አቅጣጫ ካለ እሱን እንከተላለን። በአማራ ክልል የዛሬውን ሪፖርት ሳይጨምር 580 ኮሮና ቫይረስ የተገኘባቸው ሰዎች ሲኖሩ ከእነዚህ ውስጥ 447ቱ አገግመዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው ባህርዳር